እኔ አዲስ አበባ ነው ተወልጅ ያደርኩት ልክ አስረኛ ክፍል ስደር ደረይጄ እያለሁ የፋልከን ቤት ዳይሬክተር ነው እና ለሁለት ተማሪ ስኮላርሽፕ መስጠት እንደሚችል ኦፖርቹኒቲ ሲሰጠው አንደኛው ለአስረተኛ ክፍል ተማሪ ጎበዝ የሚባለው ሊሰጠ ሁለተኛውን ደግሞ ለእኔ ከአስረኛ ክፍል ሰጠኝ ማለት ነው። ያ ማትሪክ ተፈተንኩና ከዛ በኋላ ስትሬት ያመጣው ወደ ሳይፕረስ ኢንተርናሽናል ዩኒቨርሲቲ ሄድኩኝ። ከዛ ላይ ሁለት ሺህ አስራ ሁለት አስራ ሶስት በፈረንጆች ማለት ነው። በአስራ ስድስት አመቴ እዛ ገባው። እዛ አንድ አመት ተማርኩኝ። የገባውበት ዩኒቨርሲቲ በኤነርጂ ሲስተም ኢንጂነሪንግ ነበረ የገባው የሀይል አቅርቦት ህንድስና የሚባል ፊልድ ነበር። በጣም ኔ ኢንትረስትድ የነበርኩት በስፔስ ስፔስ የተያያዘ ነገር ስለነበረ ለማፈላለግ ጀመርኩ ዩኒቨርሲቲዎች እና ቻይና ያገኘው ኤሮናውቲካል ኢንጂነሪንግ ማለት ነው ኤሮናቲካል ኢንጂኒሪንግ ማለት የሚበር ነገር የሚያጠና በህዋ ላይ ሊሆን ይችላል፣ ዓለማችን ውስጥ ሊሆን ይችላል ማለት ነው። የዛሬ ሶስት አመት ከቻይና ትምህርቷን ስትጨርስ ኢትዮጵያ መጥታ ለመስራት በመወሰኗ እንደተመለሰች የምትናገረው ሊዲያ፣ እንደው ይሄንን አይነት ትምህርት ተምረሽ ምን አይነት ስራዎችን ለመስራት አስበሽ ነው ወደ ኢትዮጵያ የተመለሹ ስል ጠየኳት። እውነት ለመናገር ምንም አይነት ነገር ይኖራል ብዬ አላሰብኩም ነበር፣ ግን ባለኝ እውቀት ብዙ ቴክኖሎጂ ሴክተሮችን ከድሩ ጀምሮ አውቅ ነበርና እና አንደኛው ደግሞ የኢትዮጵያን ስፔስ ሳይንስ ሶሳይቲ የሚባለው ከህጻንነት ጀምሮ እንትን ነበረ። ስለዚህ ሳልናገራቸው በሰዓቱ ሪክሩት እያደረጉ እንደነበርና ትልቅ ፕሮጀክት ላይ መስራት የሳተላይቱን ፕሮጀክት ማለት ነው። በዛም ተፈተንኩኝ፣ ኢንተርቪውንም አለፍኩኝ። እኔ እና ሀያ አስራ ዘጠኝ ሌሎች ኢንጂነሮች ሆነን አንድ ላይ ተቀጠረ። ለሳተላይት ፕሮጀክቱ ማለት ነው እዛ። ከዛ ጊዜ ጀምሮ እስከ አሁን ታህሳስ ድረስ በሱ ፕሮጀክት ላይ እየሰራ ነበረ እዛ ተቀጥሬ ማለት ነው። በመሀል ምን አለ ቻይና አብረን ነበረ፣ ከቻይና ጋር ኮላብሬት አድርገን የሰራ ነው። ብዙ ትሬኒንጎችን ይሰጠኛል። በግሌ ደግሞ ካምፓኒ ብሬስፖንስ አርጎኝ፣ በግሌ ደግሞ ተወዳደሬ ራሻ ሄድኩኝ ለተወሰነ ያህል ጊዜ ቆይቼ ተመለስኩኝ። ሊዲያ አዲስ አበባ ወመዘክር ውስጥ በሚካሄደው የአሜሪካን ሴንተር ውስጥ የኤሮስፔስ ክለብ መስርታ ምንም እንኳን ኢትዮጵያ ውስጥ ይህን መሰል ትምህርት ባይኖርም ወጣቶችን እንዲመራመሩ ታበረታታለች። ከዛ በኋላ ቮሌንተር የምሰራቸው ሌሎች ኢትዮጵያ ስ ሳይንስ ሶሳይቲ አምስት ኪሎ ያለውና ሌላ ደግሞ አሜሪካን ሴንተር፣ አሜሪካን ኤምባሲ ወመዘክር ላይ ባይ ውስጥ የሚገኛለን ኤሮስፔስ ክለብ አለኝ እዛ እና ከተለያዩ ተማሪዎች አሉ። ኢንፎርማል የሆነ ሚቲንግ እናደርጋለን እየተገናኘን ከሃይስኩል ተማሪዎች ጋር። ምንድን ነው ላይክ አይ ቲንክ ሁሉም ሰው ምንድን ነው ሰማይን ሲያይ ምን አለ ብሎ መጠየቁ አይቀርም? እና ምን አይነት ነገር አለ ብሎ ማለት ነው ሰማይ ላይ ምን አይነት ነገር አለ ብሎ መጠየቁ አይቀርም። ይህ ደግሞ ከህፃነት የጀምሮ ፋሲኔት ያደረገኝ ነበረ። እስቲ ለአሁን ለምሳሌ ለአባቴ ለሚጠይቀኝም ሰው ሳድግ ተመራማሪ መሆን ነው መፈልገው የህዋ ተመራማሪ መሆን ነው ፈልገው ነው ምላቸው የነበረው። እኔ ያለፍኩበት ሁኔታ ነግራቸዋል። በጣም ኢንትረስት ናቸው በእኔ ፊልድ ማለት ነው። ቀላል አይደለም እውነት ለመናገር እንትን ለማድረግ ብዙ ነገሮችን መተው አለብሽ፣ አንቺ የምትፈልጊ ነገር ላይ ለመድረስ ስትፈልጊ። ግን ቢሆንም ደግሞ ፌዝ ግን አስፈላጊ ነው ይሆናል ብሎ እኔ እኔ ኤሮናቲካልን መርቄ ስገባ ማንም ሰው የሚያውቀው እንኳን አልነበረም። እስክመረቅ ድረስ ራሱ ማለት ነው። አይደለም ተመርቄ ራሱ ለሰዎች ይሄን የተማርኩት ብዬ ኤክስፕሌን ማድረግ አለብኝ፣ ትምህርት እንደሆነ ማለት ነው። ለዛም ነው የአሜሪካን ሴንተር ኤርስፔስ ክለብ የሚለውን ነገር ምናምን ኢኒሺየት ማድረግ ያሰብኩት። ምክንያቱም ያለው ነገር ብዙ ሰው አያውቀው። ኢቨን እውቀት ያላቸው ሰዎች ተች ምንችል ከሆነ እነዚህ አሁን ባለስልጣን ኢትዮጵያ ውስጥ ያሉትን ለምሳሌ ሲቪላይዜሽን ነው የሚገባው ይሄ ወይ ደግሞ ኢንሳ የሚላሉ እነሱ ጋር ያሉትን ባለስልጣናቶች ይዞ በመምጣት ወደ ማላዊ ምን ያህል ለውጥ እንዳለ አሳይቶ ማለት በፍጥነት ሬጉሌሽኑን አውጥቶ አክቹዋሊ ካምፓኒዎች እዚህ ላይ እንዲሰሩ ማድረግ ይቻላል። ሊዲያ አሁን ላይ ማላዊ በሚገኝ የአነስተኛ ሰው አልባ በራሪዎች ምህንድስና ወይም ድሮን ቴክኖሎጂ ትምህርት ቤት ውስጥ ድሮን ጥገና እያጠናች ትገኛለች። ይህ መንገድ ቀላል ባይሆንም ወደ ኢትዮጵያ ስትመለስ ግን በጣም ሰፊ የሆነ እቅድ ማዕሻ ከትሰኝና በድሮን የሕክምና መሳሪያዎችና የጤና ናሙናዎችን ለማንቀሳቀስ ከሚሰራ ድርጅት ጋር አብራ ለማስራት እቅድ መያዟንም ትናገራለች። ያው ማዕሻ የሚባል ያለ ስመለስ እንግዲህ ከነሱ ጋር የመስራት አስባለን ስመለስ ማድረግ የሚፈልገው ነገር ወይ ኦቶሪቲዎች ሊሆን ይችላል፣ ኢንፍሉዌንሻል የሆኑ ሰዎችን ማሳየት ነው ምንችል ከሆነ እነዚህ አሁን ባለስልጣናት ኢትዮጵያ ውስጥ ያሉትን የነ ለምሳሌ ሲቪል አቪሽን ነው የሚገባው ይሄ ወይ ደግሞ ኢንሳ የሚላሉ እነሱ ጋር ያሉትን ባለስልጣናቶች ይዞ በመምጣት ወደ ማላዊ ምን ያህል ለውጥ እንዳለ አሳይቶ በፍጥነት ሬጉሌሽን አውጥቶ አክቹዋሊ ካምፓኒዎች እዚህ ላይ እንዲሰሩ ማድረግ ይቻላል። ስመለስ ደግሞ ሌላ ነው የምሰራው ነገር ከዩኒሴ ከእነሱ ጋር ሆነ ኢኒሽት ማድረግ አለብን ነው። በቅስቀሳ ሲደርስ ደግሞ ዩኒሴፍ ሊኖር ይችላል። አፍሪካን ዩኒየን አዲስ አበባ ውስጥም ስለሚገኝ አፍሪካን ዩኒየንም እንጠቀማለን ብለን እናስባለን፣ ኮኦርዲኔት ለማድረግ ማለት ነው። እንደዛ የሚል ነገር ነው ያወራ ነው። ከዩኒሴፍ ጋር ማለት ነው።